በምስራቅ ሐረርጌ ደንግጎ አካባቢ በሕዝብ ማመላለሻ ተሽከርካሪዎች ላይ ተደጋጋሚ ዘረፋ እየተፈጸመ ነው ሲሉ የሀገር አቋራጭ አውቶቡሶች ስምሪት ኃላፊዎች በተለይ ለቪኦኤ አስታውቀዋል። ተጠርጣሪዎቹን በቁጥጥር ስር አውሎ ምርመራ እያደረገ መሆኑን የምስራቅ ሐረርጌ ፖሊስ ኮሚሽን አስታውቀዋል። አዲስ ቸኮል ዝርዝሩን ከድሬዳዋ ይዟል። ከአዲስ አበባ ወደ ምስራቅ ኢትዮጵያ በሚሰሩ የሀገር አቋራጫ አውቶቡሶች ላይ በምስራቅ አረርጌ ዞን ደንገጎ አካባቢ ተደጋጋሚ ዘረፋ እየተፈጸመ ነው ሲሉ በሀረር ከተማ የሚገኙ የስምሪት ኃላፊዎች በተለይ ለቪኦኤ ያስታውቀዋል። የኤልሻዳ የሀገር አቋራጫ አውቶቡሶች የሀረር ስምሪት ኃላፊ አቶ ሀብታሙ ሽታዬ እንዲህ ይላሉ። መኪና በድንገር ያስቆማሉ፣ ፍጤሮችን ይደበድባሉ፣ ተሳፋሪውን ሞባይል፣ ገንዘብ ይገርፋሉ። ተሳፋሪዎች ኮቤ የሚባል እንትን ነው በቃ ማንም ተሳፋሪ በኪሱ አያዝም ገንዘቡ ሞባይሉንም ገንዘቡንም የሚወሰድበት የተደበደበ ሹፌር አለ። አሁን አንድ ሰላሳ ስምንት አራት ሰላሳ እንዳይዙ ተደብድቧል ሹፌር። ለምንድን የደበደቡት? አላቆም ብሎ ነው ወይ አቁም ብለው ታርጋ ፈታሁበት ታርጋ ነው። ረዳቱ ኦሮመኛ ስለሚችል ተነጋግሮ ረዳቱ ሶስት መቶ ወር ክፍሉ አስመለ ዘረፋው በሀገር አቋራጭ አውቶቡሶች ላይ ብቻ ሳይሆን በተለምዶ ቅጥቅት አይሱዙ በሚባሉት መለስተኛ አውቶቡሶች ላይ እንደሚፈጸም የሚናገሩት ደግሞ በሀረር ከተማ የአባይ አንደኛ ደረጃ አገር አቋራጭ ተሽከርካሪዎች ስምሪት ኃላፊ የሆኑት አቶ ተፈራ መስፍን ናቸው። የሚሄዱ ስምንትን በደንብ ነው የምናውቀው። ልጆች ሁሉ በጣም አዘሩ እና እንደዛ ገብተው ያስቸግራሉ። መኪናውን አስቁመው መታወቂያ የተረትባሉ። ከዛ በኋላ ገንዘብ ከፍሎ ነው መታወቂያው። አንዳንድ ጊዜም ደግሞ እዛ አንተ ውጣ እናንተ ውጣ ብለው ያወጡና ኪስ ነው የሚገቡት። ኪስ ገብተ ይወስዳሉ። ባለመኪኖቹ አይናገሩም። መኪናችን ይሰብሩብናል የሚል ፍራቻ ነው ያለው። በቀን ነው የምሽት ጉዞ ላይ ነው ይሄ ነገር የሚሆነው ጀምሮ ወስደው ወስደው ወስደው ነው የሚገመጡት ምንም አይፈሩም። የምስራቅ ሐረርጌ ዞን ፖሊስ ኮሚሽን ሕዝብ ግንኙነት ኃላፊ ኮማንደር ስዩም ደገፋ ለቪኦኤ እንዳስታወቁት ከዋስ ጅቡቲ መንገዱ ተበላሽቶ ከባድ መኪኖች በድሬዳዋ በኩል ማለፍ ከጀመሩ በኋላ ዘረፋው እንደጀመረ አስታውሰው፣ አሁን በሕዝብ ማመላለሻ ተሽከርካሪዎች ላይ የሚፈጸመው ዘረፋ የዚያ ቀጣይ ነው ይላሉ። ተቋማቸውም እርምጃ እየወሰደ መሆኑን ይናገራሉ። አዎ፣ እኛ አሁን ያደረግነው ለዛ ዘረፋ የሚካሄድበት ቦታ ላይ የሁለት ክልልና የሶስት ወረዳዎች ሴንተር አካባቢ ነው። የድሬዳዋ አስተዳደር አለ፣ የምስራቅ ሐረርጌ ዞን ፖሊስ አለ፣ የቀርሳና የአለሚያ ወረዳ አለ፣ የድሬዳዋ ወረዳ አለ። ይህንን አሁን በእኛ ውስጥ የሚያልፈውን እስከኛ ድንበር ድረስ ያለውን የሚቆጣጠር ቋሚ ጣቢያ ደንገጎ ላይ ከፍተናል። እነዛኛዎቹ በፓትሮልም በጥበቃም ተጠናክረው እየሰሩ ስለሆነ ሪፖርቱ ከህዝቡ ቅሬታ ከቀረበ በኋላ ከዛ በኋላ ተመልሶ የሰማነው ነገር የለም። እኛም ክትትል እያደረግን ነው፣ ከዞን እየወረድን ማለት ነው። ግን ይህን ነገር ሙሉ ለሙሉ ለማስቆም ድሬዳዋም እንደኛ መንቀሳቀስ አለበት። ሌቦቹም እነዚህ ዘራፊዎቹ የሚመጡት ከድሬዳዋ ከቀርሳ፣ ከሀሮማያ ስለሆነ ያንን ለማስቆም በቅንጅት መሰራት አለበት። በቅንጅት እስካልተሰራ ድረስ ተሽከርካሪዎቹ በጣም ብዙ ናቸው። ጭነው ነው የሚመጡት። አካሄዳቸው ዝግ ያለ ነው። በዚህ ምክንያት መኪናው ላይ የመውጣት የማስቆም ምናምን እድሉን ያገኛሉ። ዘረፋውን ስለሚያደርጉ ከድሬዳዋ ካውንስልም ጋር ተገናኝተን ይህንን ስራዎች ሰርተናል። በዚህ ስራዎችም ከሰላሳ በላይ ወጣቶች በዚህ ዘረፋ ዘርፈዋል የሚባሉትን ግማሹ ምርመራቸው ተጣርቶ መዝገባቸው ለሚመለከተው አካላት ተላልፏል። ሌላው ደግሞ ያው ጉዳያቸው እየተጣራ ያለም አለ ማለት ነው በቁጥጥር ስራ አዎ በቁጥጥር ስር አሁንም፣ ምርመራ መዝገባቸውን ለሚመለከተው አካል ያስተላለፍናል፣ እያጣራንም ያለ ነው። ስለ ወንጀሉ የድሬዳዋ አስተዳደር ያውቅ እንደሆነ የጠየኳቸው ምክትል ኮሚሽነር ዳንኤል ሪፖርት የተደረጉ ዘረፋዎች መኖራቸውን አረጋግጠውልኛል። ተጨማሪ መረጃ ለመስጠት ድጋሚ እንድደውል ነገረውኝ የነበረ ቢሆንም በተደጋጋሚ እሳቸውን ለማግኘት ያደረጉት ሙከራ አልተሳካም። ደንገጎ ከአዲስ አበባ ወደ ምስራቅ ኢትዮጵያ የሚያመራው አገር አቋራጭ መንገድ አንዱ ወደ ድሬዳዋ፣ ሌላኛው ደግሞ ወደ ሐረር ጅጅጋና ሌሎች የሶማሌ ክልል ከተሞች የሚለያዩበት ቦታ ነው። ድምፅ አዲስ ቸኩል ከድሬዳዋ።